قابينا فيoa يدس تولd جيمs መሰናዳውን ጀመረ የዩናይትድ ስቴትስ ዜጎች 48 ተኛውን የሀገሪቱን ፕሬዝዳንት ለመምረጥ እየተሰናዱ ባሉበት እንዲሁም ደግሞ በአንዳንድ ስፍራዎች ደግሞ መምረጥ በጀመሩበት ወቅት ላይ እንገኛለን። በመቶ ሚሊዮኖች ከሚቆጠሩት መራጮች መካከልም ወጣቶች በዚህ ፖለቲካዊ ሁነት ላይ ለመሳተፍ ተሰናድተዋል። ዛሬ ምሽት በጋቢና ቬ መሰናዷችን በዚህ በዩናይትድ ስቴትስ ምርጫ ውስጥ የወጣቶች ተሳትፎ ምን እንደሚመስል እንቃኛለን ከወጣት ኢትዮ አሜሪካ ከአሜሪካውያን መራጮች ጋርም ሀሳብ እንለዋወጣለን። እንዲሁም ደግሞ ተያያዥ ጉዳዮችንም የምናነሳ ይሆናል። ሰላም፣ ጤና ይስጥልን የተከበራቸው አድማጭ ተመልካቾቻችን ደህና አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። በስርጭቱን በማቀናበር ኤልያስ አስማረ እንዲሁም ከመላው አሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር አብሮኝ ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የፊታችን ማክሰኞ በጎርጎሮሳውያኑ ህዳር 5 2024 ዓመተ ምህረት በሚካሄደው የአሜሪካ ምርጫ ላይ ኢትዮ አሜሪካውያን ቤተሰቦች በንቃት ከሚሳተፉባቸው መካከል እንደሚሆኑ ይጠበቃል። በተለይም ከዓመታት በፊት ወደ ዩናይትድ ስቴትስ የመጡና የሀገሪቱን የምርጫ ሂደት ፋይዳ እየተመለከቱ አንዳንድ ወላጆችም ልጆቻቸው እድሜያቸው ለምርጫ ሲደርስ የመምረጥ እድሉን በአግባቡና በኃላፊነት እንዲጠቀሙበት በማበረታታት ኃላፊነታቸውን እየተወጡ ይገኛሉ። ለዚህ ማሳያ የሚሆን አንድ ቤተሰብ ሀብታም ስዩም ጋብዞ አነጋግሮ ያሰናዳው ዘገባ ቀዳሚ ነው። ከ200 ሚሊዮን በላይ አሜሪካውያን ቀጣዩን መሪያቸውን ለመምረጥ ተሰናድተዋል። የሀገሪቱን መጻኢ ሁኔታ እንደሚወስን በሚታመንበት ሂደት ውስጥ ለመጀመሪያ ጊዜ ተሳታፊ ከሚሆኑ ወጣቶች መካከል አንዱ ዳንኤል ገብረመድን ነው። ዳንኤል ሰሜን ካሮላይና ግዛት ውስጥ በሚገኘው እውቁ ዱክ ዩኒቨርሲቲ ውስጥ የኢኮኖሚክስ ትምህርትን ከፖለቲካና ፍልስፍና ጋር አዳብሎ እያጠና ይገኛል። ለአቅመ መራጭነት መድረስ የፈጠረበትን ስሜት እንዲያጋራል። ጉጉት ውስጥ የሚከት ጊዜ ላይ እንገኛለን። በፕሬዚዳንታዊ ምርጫ ላይ ለመጀመሪያ ጊዜ ድምፅ የምሰጥበት የሕይወቴ ትልቅ ምዕራፍ ነው። ተቀራራቢ ፉክክር የሚደረግበት ምርጫ በመሆኑ ቀልብ ሳቢ ነው። እኔ ባለውበት ዱክ ዩኒቨርሲቲ ሳይቀር እንድንመዘገብ ሲነግሩን፣ የመምረጥን ጠቀሜታ ሲያስረዱን ቆይተዋል። በተለይ ሰሜን ካሮላይና ተለዋጭ ድጋፍ የሚሰጥበት ግዛት ስዊንግ ስቴት በመሆኑ ፉክክሩ ተቀራራቢ ነው። የእኛ ድምፆች በእጅጉ ዋጋ ያላቸውና ለውጥ የሚያመጡ በመሆኑ ለእኔ ሁኔታው በጣም አስደሳች ነው። ሁለተኛ ዓመቱን የደፈነው ዳንኤል የዘንድሮው ምርጫ እሱን የመሰለ ወጣቶች በሀገሪቱ የፖለቲካ ሂደት ውስጥ የሚታይ ተጽዕኖ ለመፍጠር እድል እንደሚሰጣቸውም ያምናል። በእርግጥ ይህ ምርጫ በተለይ በወጣቶች መራጮች ተሳትፎ ረገድ ትልቅ ስፍራ ይኖሯል ብዬ አምናለሁ። በተለምዶ በዕድሜ የገፉ ግለሰቦች የመምረጥ እድላቸው ሰፊ ነው። ነገር ግን በዚህ ምርጫ የፖለቲካ ምህዳሩ በጣም ዋልታረገጥ በእጅጉ ተቃራኒ ፎክር እየታየበት በመሆኑ የትኩረት አቅጣጫው ወደ ወጣቶች ዙሯል። ወጣቶች አሁን በይበልጥ እውቀት ጨብጠዋል፣ የድምፃቸውን አስፈላጊነትም ተረድተዋል። በተለይ ተለዋዋጭ ድጋፍ በሚሰጡት ስዊንግ ግዛቶች ይህ ለውጥ ለብዙ ወጣቶች የምርጫው መልክ ቀይሮላቸዋል። በተለይ በዚህ ምርጫ ተሳታፊ የሆኑ ብዙ ወጣት መራጮች ወደፊት እንደሚገፉ ገምታለሁ። በወጣቶች ዘንድ በጣም ከፍተኛ የሆነ የመራጮች ተሳትፎ ይኖራል ብዬ ጠብቃለሁ። ካማላ ሃሪስ እና ዶናልድ ትራምፕ ወጣት መራጮች እንዲመርጡ ለማበረታታት በፖድካስቶች በቲክቶክ እና በኢንስታግራም በኩል በትጋት ሲያገኙ ቆይተው ነበር። ይህ ምርጫ ለወጣት መራጮች ትልቅ የለውጥ አጋጣሚ ሊሆን ይችላል። ለዳንኤል የዘንድሮ ምርጫ ከምርጫ ሂደቱ ጋር ሃ ብሎ የሚተዋወቅበት ብቻ ሳይሆን የትምህርት ጉዞውን በወጣበት ማህበረሰብ ህይወት ላይ ተጽዕኖ የሚያሳድሩ ፖሊሲዎችን መርምሮ ለተሻለው ድጋፍ የሚቸርበት እንደሆነም ያስረዳል። ትኩረት እንዲያገኙ የሚፈልጋቸው ሁለት ቁልፍ ጉዳዮች አሉ። የመጀመሪያው ለኩዮቼና ለራሴ ትልቅ ስጋት ነው ብዬ የማምነው የተማሪዎች ብድርና ያከፋፈሉ ሁኔታ ነው። ይህ እኔን ጨምሮ ለብዙ ወጣቶች አንገብጋቢ ጉዳይ ነው። የመጀመሪያ ድግሬን አጠናቄ የድረ ምረቃ ትምህርት ለመከታተል ዓላማ ያለው ሰው እንደመሆኔ የትምህርት ክፍያ ጉዳይን ቀዳሚ ስፍራ ሰጠዋለሁ። ጠቅለል ያሉ ጉዳዮችን ስንመለከት ከኮቪድ-19 እያገገምንና የተለያዩ ኢኮኖሚያዊ ችግሮች እየገጠሙን ባለበት ማግስት ከፍተኛ የኢኮኖሚ እድገትና ጠንካራ እቅዶችን ማየት እፈልጋለሁ። የአጋማሽ ወሰነ ትምህርት ጊዜ እየተቃረበ በመሆኑ የጊዜ መጣበብ ቢገጥመኝም ጊዜ ውስጄ የሁለቱንም የእጩ ተወዳዳሪዎች የኢኮኖሚ ቅዶች ለመገምገም ሞክሬአለሁ። ይህንን የማደርገው ማህበረሰቤና እኔ በእያንዳንዱ እጩ መርሃ ግብሮች ውስጥ እንዴት እንደምንወከል ለመረዳት ነው። ዳንኤል ትምህርቱን ከሚከታተልበት የሰሜን ካሮላይናው ዱክ ዩኒቨርሲቲ 437 ኪሎ ሜትሮችን ርቆ ወደሚገኘው የሜሪላንድ ግዛት እናቅና፣ ሜሪላንድ ሲልቨር ስፕሪንግ ውስጥ ከሚኖሩት የዳንኤል ወላጅ እናትና አባት ጋር እንተዋውቅ። እኔ ፀሐይ ስዩም ይባላለሁ። የምንኖረው በሜሪላንድ ሲልቨር ስፕሪንግ ኤሪያ ላይ ነው። የመጣ ነው በቱ ታውዘንድ ኤይት ኦልሞስት እና አሁን አስራ አምስት አመት ወደ አስራ ስድስተኛ ዓመት እየተሸጋገረ ስሜ ገብረመድህን መሀሪ ሰለሙን ይባላለሁ። ሶስት ልጆች አሉን። ዳኒ የዱክ ሁለተኛ ዓመት ተማሪ ነው። ሊያና ነገር አሁን ሲኒየር ተማሪዎች ናቸው። ወይዘሮ ፀሐይና አቶ ገብረመድን ዘንድሮ ድምፃቸውን ለማን እንደሚሰጡ ምስጥር አድርገውታል። ሆኖም ድምጻቸውን የሚያገኝ እጩ ቢያሟላቸው ወይንም ብታሟላቸው የሚቸውን ጉዳዮች አጋርተውኛል። ክርስቲያኖች ነን፣ እንጸልያለን። እግዚአብሔር አስቀድሞ ለምድሪቱ የሚበጀውን ያውቃል። እንደ ሰው ልናደርግ የሚገባንን እናደርጋለን። አንደኛው ጸሎት ነው። ሁለተኛ ማድረግ ያለብንን ማድረግ ነው። ለአሜሪካን የሚበጀውን የሚያውቅ ግን እግዚአብሔር ነው። ስለዚህ እኛ እንግዲህ በእውነት ነው የምልህ የተመረጠው ሁሉ እግዚአብሔር መርጦታል ብለን ስለምናምን ውብል አክሰብት። አዎ ልክ ባለቤቴ እንዳለችው ሁሉ በዛ በመንፈሳዊ ነገር አይን ስትመለከተው እግዚአብሔር ያስቀመጠው ሰው ሱን ነው አክሰብት የምናደርገው እግዚአብሔርን ሳይፈቅድ የሚቀመጥ እንደሌለ በዛ በመንፈሳዊ አይን ስትመለከተው እንደዛ ነው። ኢንዲቪዥዋል ግን በራሴ ስመለከት ግን አንድ ሰው እንኳን ቤተሰብ ለመምራት እንኳን በጣም ከባድ ነው እና ልክ አሜሪካን ሀገር ሊመራ የሚችል ግን ከሁኔታቸው ከፖሊሲያቸው፣ ካምፔን ከሚያደረጉት ሁሉ ከእንደዚህ እንደዚህ አይነቶች ማን ነው ይሄ ለዚች ሀገር ሪስፖንስብሊቲ የሚቀበል ማን ነው? ከሌሎች ጋር ውጭ ያለውም ነገር ደግሞ ሪዚስት ሊያደረግ የሚችል ለአሜሪካን በተለያየ አካባቢ ቴንሽን አለ እና ያ ቴንሽን ማን ነው ሊያደረግ የሚችል ዲፕሎማሲ፣ ጠንካራ ዲፕሎማሲ ያለው ሰው ማን ነው እዛ ቦታ ላይ ቢቀመጥ ለሀገሪቱ የተረጋጋ ህይወት ሊኖር የሚ አይችለው ብለን ስናስብ እኔ በራሴ ያስቀምጡ ሰው አለ። ይሄ ሰው ቢሆን ይሄ ሰው ወይም ይቺ ሴት ብትሆን ወይም ይሄ ሰው ቢሆን ትክክለኛው ቦታ ላይ ለሀገሪቱ መልካም ነገር ይሆናል ብዬም ማስበው አለ። በወይዘሮ ፀሐይና አቶ ገብረ መድን ቤት ፖለቲካና አስተዳደራዊ ጉዳዮች ለፖለቲከኞች ብቻ የሚተዉ ጉዳዮች አይመስሉም መላ ቤተሰቡ ሀሳቡን ያለ ገደብ የሚያጋራባቸው የጤናማ የውይይት መነሻዎች እንጂ። በጣም ይገርምሃል በዚህ ጉዳይ ላይ ዳንዬም ብዙ እናወራለን፣ እንነጋገራለን አስፈላጊነቱን፣ ጠቀሜታውን ሴት ወዴት የሚለውንም እስፔሻሊ በልጆቻችን አነሳሽነት እንደውም አንዳንድ ቀን ደከመን እስክንል ድረስ ነው ውይይቱና ንግግሩ ያለውና ሞር ደግሞ ያ አንደርስታንድ እንድናደርግ ወይም ለምርጫ እንድንበረታታ አድርጎናል። አዎ በዚህ ዙሪያ ላይ በተለይ በቤታችን ውስጥ እንደዚህ በየአራት ዓመቱ እንደዚህ ምርጫ በሚመጣበት ጊዜ በጣም ኢንተረስትግ ነን። በጣም የቤት ውስጥ ድቤት ከመጀመሩ በፊት እኛም ራሳችን ስለዚህ ኃይለኛ ውይይት ነው ና የሚያካሄደው ልጆቹ በጣም ሀይለኛ ፓርቲስፔት ያደርጋሉ። እዚህ ላይ እርስ በርስ የሚነጋገረው ቶፒክ አለ። እንዴት ነው ሁለቱ ኦፖነንቶቹ እንዴት ነው የሚነጋገሩት? አንዱ ከአንዱ እንዲያው ልክ አናሊሲስ እንደሚሰራው ሁሉ እኛ እርስ በርሳችን ስለዛ እንወያያለን። ምን ስለ ፖሊሲ፣ የትኛው ፕሬዚዳንት ወይም እጩ የሆነ የትኛው ጥሩ ፖሊሲ ያለው ለሀገሪቱ ሊያስተዳድር የሚችል ብን ፎሪን ፖሊሲ የትኛው ጥሩ ያለው እያልን በልጆች ላይ ምን ያህል አቴንሽን ያደርጋሉ። በአሁኑ ሰዓት በአሜሪካን በተለያየ በአለም ዙሪያ ያለው ለልጆች ያለው አመለካከት እንዴት ነው? ወደ እግዚአብሔር ቃልም በእግዚአብሔር ሀሳብ እንዴት ነው ሊመሩ የሚችሉ እግዚአብሔርን የወደዱ ወይም እያከበሩ እንዲሄዱ እንዴት ነው ሊረዳቸው የሚችል ፖሊሲያቸው ምን ይመስላል? ያ ነገሩ ነገር ሁሉ አንስተን እንወያያለን። ከአሜሪካ ገናና ዩኒቨርሲቲዎች ባንዱ የሚማረው ዳንኤል ታዲያ የቆየው ቤተሰባዊ ልማድ በንቃተ ሕሊናው ላይ የፈጠረውን መልካም ተጽዕኖ ሲያስረዳ እውነት ነው። ደስ በሚል መልኩ እናቴን አባቴንና መንትዬ የሆኑትን ሁለት ታናና ሴቶችን ያካተተ የቤተሰብ መገናኛ የማኅበራዊ መገናኛ ቡድን አለን። በዚህ ቡድን ብዙ ጊዜ የፖለቲካ ጉዳዮች እንወያያለን እና ሀሳብን እንለዋወጣለን። እነዚህ ውይይቶች ድንገተኛ ወይም አሁን ባለው ሁኔታ ውስጥ ስለሚፈጠሩ ጉልህ ፖለቲካዊ ክስተቶች ምላሽ ሊሆኑ ይችላሉ። በዚህ መልኩ ሁኔታዎችን ለሀሳብ ልውውጥ እናመቻቻለን፣ ሀሳባችንን እንገልጻለን፣ እንዲሁም ግልጽ ውይይት እናበረታታለን። ትክክል ወይም ስህተት ስለመሆን አይደለም፤ ይልቁንም አመለካከታችን ስለማካፈል እና ትርጉም ያለው ውይይት ላይ ለመሳተፍ መሻት ነው። ቤት ውስጥ ስሜታችንና አመለካከታችንን በነጻነት እንወያያለን። እናቴ አባቴና እህቴ ተመሳሳይ ሊባል የሚችል የፖለቲካ አመለካከት አላቸው። የእኔ አስተያየት ብዙውን ጊዜ ከነሱ ይለያል። ይህ በቤተሰባችን ውስጥ ቀልብሳቢና የጋለ ድባብን ፈጥሯል። አሜሪካን ለዓመታት መኖሪያቸው ያደረጉት ወይዘሮ ፀሐይና አቶ ገብረ መድን ምርጫ በዜጎች የዕለት ተዕለት ሕይወት ላይ የሚተውን ውጤት ያምናሉ በምርጫ ውስጥ መሳተፍ ያለውን ጠቀሜታን በመጥቀስ ኢትዮ አሜሪካውያን መልካሙን አጋጣሚ ሊጠቀሙበት እንደሚገባ ይመክራሉ። አንድ ድምፅ ራሱ ለውጥ ያመጣል። ያለምንፈልገው ነገር ደግሞ በሀገሪቱ ውስጥ እስከኖርን ድረስ እንደ ዳይስፖራም ሆነ እንደሌላ ዜጋ ማለት እኛ አሁን ትውልድ ኢትዮጵያውያን የምንኖረው በአሜሪካን ሀገር ነው። ህጉም ሁሉ ነገሩ ይነካናል እና እኔ ሰዎችን ቢመርጡ ነው ማበረታታው ምክንያቱም ጠቀሜታው ከፍተኛ ነውና ከወይዘሮ ሳይ እንዳለችው ሁሉ ድምፆችን ተደምረው ነው አሁን አንድ ከሁለት መቶ ሚሊዮን በላይ አሜሪካውያን ቀጣዩን መሪያቸውን ለመምረጥ ተሰናድተዋል የሀገሪቱን መጻኢ ሁኔታ እንደሚወስን በሚታመንበት ሂደት ውስጥ ለመጀመሪያ ጊዜ ተሳታፊ ከሚሆኑ ወጣቶች መካከል አንዱ ዳንኤል ገብረ መድን ነው ዳንኤል ሰሜን ካሮላይና ግዛት ውስጥ በሚገኘው እውቁ ዱክ ዩኒቨርሲቲ ውስጥ የኢኮኖሚክስ ትምህርትን ከፖለቲካና ፍልስፍና ጋር አዳብሎ እያጠና ይገኛል ለአቅመ መራጭነት መድረስ የፈጠረበትን ስሜት እንዲያገራል። በሚቀጥለው ሳምንት በሚካሄደው የአሜሪካ ፕሬዚዳንታዊ ምርጫ ላይ ጄንዚ በተሰኘው የእድሜ ክልል ውስጥ የሚገኙ ወጣቶች ትኩረትን ስበዋል። መራጮቹ ምንም እንኳን በቁጥርም ሆነ በተሳትፎ እምብዛም ባይሆኑም የፖለቲካ ግንዛቤያቸው ግን የላቀ መሆኑን የፖለቲካ ተንታኞች ይናገራሉ። ለመሆኑ ትውልደ ኢትዮጵያውያንና ኤርትራውያን ጄንዚዎች የፖለቲካ አመለካከት ምን ይመስላል? በዚህ ምርጫ ላይ ያላቸው አቋም ምንድን ነው? የሚለውን የተመለከተ መሰናዶ ነው ቀጣዩ በጎርጎሮሳውያኑ ህዳር አምስት ሁለት ሺ ሀያ አራት ለሚካሄደው የዩናይትድ ስቴትስ ምርጫ ላይ ከሚሳተፉ አርባ አንድ ሚሊዮን ጄንዚ ተብለው የሚጠሩና እድሜያቸው ከአስራ ስምንት ወደ ሀያ ሰባት ውስጥ ያሉ ወጣቶች መካከል ከግማሽ ከመቶ በላይ የሚሆኑት ከዩናይትድ ስቴትስ ውጭ የተወልደው በኋላ ዜግነት ያገኙ አሊያም ከስደተኛ ቤተሰብ ዩናይትድ ስቴትስ ውስጥ የተወለዱ መሆናቸውን ጥናቶች ያሳያሉ። በዚሁ ጎራ የሚመደቡት ትውልድ የኢትዮጵያውያንና ኤርትራውያን ወጣቶች ስለ ምርጫው የራሳቸው ግንዛቤና መመዘኛም አላቸው። የኤልቢሻው በሜሪላንድ ስቴት ዩኒቨርሲቲ የፖለቲካ ትንታኔ ተማሪ ናት። ስ ካንዲዴት ይ ላክ ቱ ካ ላክ ትራክ ረርድ ደን ፓስት እጩ ተወዳዳሪዎቹን ስመዝን እኔ ማየት የምፈልገው ነገር ያለፈው ስራቸውና ድርጊታቸውን ነው። እያወሩ ያሉት ነገር የእውነትም ስለሚፈጽሙት ነገር ነው ወይስ እኔን ጨምሮ መራጮች መስማት የሚሽቱን ነው የሚለውን ነው። ስለዚህ ከዚህ ቀደም በስልጣን ላይ የነበሩ ከሆነ አቅማቸውን ለመመዘን ያግዛል። እንደሚመስለኝ አሁን ላይ ባለው ፖለቲካ እምብዛም ስነ ስርዓት የለም። ትላንትና ወደ ክፍል እየገባሁ በሁለቱም ውጪዎች ዘንድ ቆሻሻ የሚለው ቃል እንዴት ጥቅም ላይ እንደዋለ እየተወያየው ነበር እኔ እንዲህ አይነት ንግግርን ከየትኛውም እጩ ልሰማ አልፈልግም። በታውሰን ዩኒቨርሲቲ የወንጀለኛና ፍትህ እንዲሁም የፖለቲካ ሳይንስ ተማሪ የሆነችው ሲቲያና አምሳሉ ይሄ ምርጫ ሁለተኛዋ ነው። የስደትና የጤና ጉዳዮችም ትኩረቷን ይስቧታል። በአሁኑ ሰዓት ለእኔ አብይ ጉዳይ የምላቸው ጉዳዮች የስነ ተዋልዶ መብቶች፣ የአሜሪካ የጤና መድህን ሽፋን እንዲሁም ደግሞ ከስደተኛ ቤተሰብ እንደመወለዴ የስደት ጉዳዮች ናቸው። ምክንያቱም የጤና መድህን ሽፋን በአሜሪካ ትልቁ ጉዳይ ነው፣ ኦባማ ኬር እንዲሁም ደግሞ የስነ ተዋልዶ ጉዳዮች ኦባማ ስልጣን ከለቀቀ በኋላ ተቀልብሰዋል ማለት ይቻላል። ጥናቶችም እናቶችና ጨቅላ ህጻናት በከፍተኛ ሁኔታ እንደሚሞቱ ያሳያሉ። ስለዚህ እኔ መራሴ ሴት እንደመሆኔ አድጌ ልጆች ሲኖሩኝ የጤና መድህን ማግኘት መቻሌን ማረጋገጥሻለሁ። እንደ ስደተኛ ደግሞ ቤተሰቦቼ እዚህ ሀገር ላይ በሰላም መኖር መቻላቸውን፣ ሌሎች ዘመዶችም ወደ ዩናይትድ ስቴትስ ሊገቡ የሚችሉበት መንገድ መኖሩን ማረጋገጥሻለሁ። ሌላው የሃዋርድ ዩኒቨርሲቲ የፖለቲካ ሳይንስ ተማሪ አማራ አህመድ እንደ ጥቁርና ሙስሊም ወጣት መራጭ ፖለቲካ ፓርቲዎቹ በሙስሊሞችና በዓለም አቀፍ ፖለቲካ ላይ ያላቸው አቋም በዚህ ምርጫ ላይ ትኩረት የሚሰጠው ጉዳይ ነው። የኢሚግሬሽን ጉዳዮችን በጣም ትልልቅ ቦታ ነው የሚሰጣቸው። እኔም ቤተሰቦችም የምንጠቀምበት ጉዳይ ነው። ለእነዚህ ጉዳይ የተሻለ አቀባበልና ክብር ያለው እጩን ለማየት ሞክራለሁ። ነገር ግን ለእኔ ሌላው ትልቁ ትኩረት የፍልስጤም ጦርነት ነው። ያን በጣም የምከታተለው ነገር ነው። በሎስ አንጀለስ ስቴት ዩኒቨርሲቲ መምህርት የሆኑት የሰላም እና የምክክር ባለሙያዋ ዶክተር ሳባ ተስፋዬ ዮሐንስ በዩናይትድ ስቴትስ ለመጀመሪያና ለሁለተኛ ጊዜ ድምጻቸውን የሚሰጡ ጄንዚ መራጮች አሀዝ 41 ሚሊዮን ገደማ እንደሚሆን ገልጸው ከእነዚህ ውስጥ ስደተኛ ጄንዚዎች ትኩረት የኢሚግሬሽን ጉዳይ ቢሆን እምብዛም የሚያስደንቅ አይሆንም ይላሉ። የኢሚግሬሽን ባክግራውንድ ያለው ሰው ወይ ወጣት ጉድን ግድ ነው የሚሆነው ማለት ነው። በዚህ ጉዳይ ላይ አተኩሮ ሊሰጡ ወጣቶቹ እንደሚያሳስቧቸው ከገለጿቸው ጉዳዮች መካከል ሌላው ጽንፈኝነት ነው። አማራ አህመድ አስታውሳለሁ ከጥቂት ዓመታት በፊት በቅድመ ሁለተኛ ደረጃ ተማሪ ሳለው ትራምፕ ፕሬዚዳንት በነበረበት ወቅት ለአንድ ቀን ያክል ይመስለኛል ሙስሊም ተጓዦች ላይ ወደ አሜሪካ እንዳይገቡ እገዳ ጥሎ ነበር። አስታውሳለሁ ያኔ ብዙ ሰዎች ወደ እኔ መጥተው ኦማር ያንተ ሰዎች ወደ አሜሪካ ከአሁን በኋላ መግባት አይችሉ የሚሉኝ ነበር። አንዳንድ የሚጠቀሙባቸው ቃላቶችም የማንቋሸሽ ስሜት ያላቸው ነበሩ። እንደ ልጅ ሰዎች እንደዚህ ሲሉ ማለትም ሁላችሁም ስደተኛ ናችሁ ሲሉና አሜሪካዊ ልንሆን እንደምንችል አለማሰባቸው በጣም ከብዶኝ ነበር። ያንን ማየቴና እኔን የሚመስሉ ሰዎችም በዛ አይን መታየታቸው አድማሴን አይኔን የከፈተልኝ ነገር ነበር። ሌላው ወጣቶቹ መራጮች ትኩረት የሰጡበት ጉዳይ በማህበራዊ መገናኛ ብዙሀን ላይ የሚሰራጩ ሐሰተኛ መረጃዎች ናቸው። ሲቲያን አምሳሉ በአሜሪካ ብዙ የህዝብ ትምህርት ቤቶች አሉ። ነገር ግን ጉዳዩ ከበጀት ጋር ይያያዛል። በጀት ሲኖር ብዙዎችን ግንዛቤ ማስጨበጥና ማስተማር ይቻላል። እኔም ሰዎችን ማስተማር ያስፈልጋል ብዬ አምናለሁ። ምክንያቱም አሁን ላይ ብዙ ሰዎች መረጃውን የሚያገኙት ከማህበራዊ መገናኛ ብዙሃን ነው። ስትጠይቋቸው ባይነግሯችሁም ከአስሩ ዘጠኙ የመረጃ ምንጫቸው ቲክቶክና ፌስቡክ ናቸው። ስለ እጩዎች ብቻ ሳይሆን ስለተለያዩ ፖሊሲዎች የሚሰራጩ መረጃዎችን ለማጣራት አለመሞከራቸው ጉዳት Hello. የኤልብሻው የተለያየ ሀሳብ የሚያንጸባርቁ ወጣቶች ተገናኝተው ሊወያዩ እንደሚገባ አጽንኦት ሰጥታበታለች። እንደሚመስለኝ ለፖለቲካ ውይይት ምቹ የሆኑ መድረኮች መፈጠር አለባቸው። ትልቁ ጉዳይ እኔ ያጠናሁት ሰዎች ስለ ፖለቲካ ጉዳዮች ከማን ጋር ይወያያሉ የሚለውን ነው። አብዛኛዎቻችንም ብዙውን ጊዜ የምንወያየው በፖለቲካ አመለካከታቸው ከሚመስሉን ጋር ብቻ ነው። ስለዚህ በጣም የሰፋ የሀሳብ ልዩነት አናስተናግድም። እኔ የሚመስለኝ ግን ሁሉም ሪፐብሊካን ወይም ሁሉም ዲሞክራት ሆነው እናንተን ለመስማት ከማይሹ ሰዎች ጋር ተጋፈጡ እያልኩኝ አይደለም። ነገር ግን በሆነ መንገድ የሀሳብ ልዩነት ካላቸው ሰዎች ጋር ተገናኝተን ሰዎች የሚመርጧቸውን ጉዳዮች ለምን ይመርጣሉ የሚለውን ሀሳብ ለመረዳት መሞከር እንዳለብን ነው። ዶክተር ሳባ ተስፋዬም በዚሁ ሀሳብ ይስማማሉ። ቴክኖሎጂካ ላይ እነሱ የተሻለ እውቀት ስላላቸው ማለት ነው። ግን ፖላራይዜሽኑ ላይ እነሱ ራሱ ተሳትፏቸው የቀነሰ ነው። ከኦልደር ደሬሌሽን ከሰላሳ በላይ ያለ ሰው እና ከሰላሳ በታች ያለው ታይ ወላ በፖለቲካ ቪዋቸው የተለያዩ ይሁኑ ለመነጋገር ቢያሬዲ ወጣቱ ትውልድ ከወጣት እድሜ ክልል ይወጣው ግን በአንድ ሀሳብ ላይ ይሄ ነው ሀሳቤን አልቀይርም የሌላውም አልሰማም በዚህ ነው የሚሄድ ምን ወጣቶቹ ግን የመቀያየሩ የመስማት ይጠበሉ አይጠበሉ አትሊስት የጆሮ የመስጠት ቴንደንስ ያላቸው ማለት ነው። ያ ራሱ ተስፋ በእንደዚህ ጽንፈኝነት በሚይዝ ያለው የማህበራዊ ሚዲያ ጊዜ እነሱ እንደዚህ አይነት አቲቱድ መኖራቸው በጣም ተስፋ ይሰጣል ማለት ነው። ስለዚህ አይ ቲንክ የወጣቱ ትውልድ ለዛ የተጋለጠ ቢሆንም ለጽንፈኛ የተጋለጠ ቢሆንም፣ ከሌላው የእድሜ ደረጃ ክልል ካለው ኦልደር ጀነሬሽን የተሻለ የመቻቻል እና የመሰማማት ዝግጁነት አለው ብዬ ነው ማስብ። ዶክተር ሳባ ተስፋዬ ጄንዚ መራጮችን ለየት ያለ አቅም የሚሰጣቸው ነገር አለ ይላሉ። ይህም ከፍተኛ የሆነ የቴክኖሎጂ እና የማህበራዊ መገናኛ ብዙሃን ተጠቃሚነት ቢኖራቸውም የሮታ ያለም ልዩነታቸውን በውይይት ለማስተናገድ ፈቃደኛ መሆናቸው ልዩ እንደሚያደርጋቸው ጠቁመዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁም ሳምንታዊውን የጋቢና ቪኦኤ መሰናዶን ነው። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የዛሬው ዘገባችን ትኩረት የዩናይትድ ስቴትስ ምርጫና የወጣቶች ተሳትፎ ላይ የሚሆን ነው። በመቀጠል አስከትለን የምናልፈውም የጂንዚ መራጮች ጉዳይ በዩናይትድ ስቴትስ ምን ይመስላል የሚለው ነው። የላውሬል ቦማን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። በራክቪል ሜሪላንድ ውስጥ የሞንጎመሪ ኮሌጅ የተማሪ መሪዎች በቅርቡ የድምፅ መስጫ ናሙናዎችን ያካተተ የመራጮች ትምህርትን የሚመሩ ተጋባዥ የምርጫ አስፈጻሚዎች የተገኙበት ምስለ ምርጫ ስነ ሥርዓት አከናውነዋል። ለህዳሩ የአሜሪካ ፕሬዝደንታዊ ምርጫ ተማሪዎቹን ዝግጁ ለማድረግ የተደረገ ጥረት ነው። ብሪትኒ ግሪን የምስለ ምርጫው ልምምድ አስተባባሪ ናት። የዛሬው ክንውን ዓላማ ስለ መራጮች ትምህርት እንዲሁም ሰዎች ጣቢያዎችን እንዲያዩ ማስቻል ነው። በምርጫ ጣቢያዎች የሚጠብቃቸውን ቀድመው እንዲመለከቱም ያግዛል። አካያን ዳማን ግን የመሰሉ ተሳታፊዎች አመዝጋኞች ይመስላሉ። ለመጀመሪያ ጊዜ ድምፅ መስጠት ምን አይነት ስሜት እንደሚኖረው ለማየት ሻለው። በፕሬዝዳንታዊ ምርጫ ላይ ድምፅ ሰጥ የመጀመሪያ ነው። ሂደቱንም ለማየት ፈልጋለሁ። እኒ የወጣት መራጮች የተለያዩ ጉዳዮች ያሳስቧቸዋል የሀገሪቱን የብድር ሁኔታ የሚመለከቱ የፋይናንስ ጉዳዮች። ጉዳዩን ያን ያህል አልተረዳሁትም። ስመለከተው ግን ትልቅ ቁጥር ይመስላል። ለምን ይህን ያህል ቁጥሩ እንዳሻቀብ አልገባኝም። የአየር ንብረት ለውጥ ጉዳይ ቁልፍ ይመስለኛል። የስነ ተዋልዶ መብትም ጭምር ለብዙ ሰዎች። የአሜሪካ ሚና በዓለም ላይ በተለይ ለወጣት መራጮች በጣም አስፈላጊ ጉዳይ ነው ብዬ አስባለሁ በሪፐብሊካኑ ዶናልድ ትራምፕና በዲሞክራቷ ካማላ ሀሪስ መካከል በሚደረገው የዩናይትድ ስቴትስ ፕሬዝደንታዊ ውድድር ላይ ቃለ መጠይቅ ያደረግናቸው አብዛኞቹ ተማሪዎች ለማን እንደሚመርጡ ይፋ አላደረጉም። ሆኖም የዲሞክራቱ ጠንካራ የድጋፍ ይዞታ ሆኖ የቆየው የሜሪላንድ ግዛት ድምፁን ለሃሪስ ይሰጣል ተብሎ ይጠበቃል። የጆርጂያ ወጣት ሪፐብሊካን መሪ ዣክሊን ሃረን ለሪፐብሊካን እኩዮቿ የትኞቹ ጉዳዮች ቁልፍ እንደሆኑ ጠይቅ ናት። ለአብዛኞቹ ኢኮኖሚያዊ ጉዳይ እንደሆነ ነገረችን። ከመኖሪያ አስቤዛና ጋዝ ዋጋ ከመቼውም ጊዜ በላይ መናር ጋር በአሁኑ ጊዜ ለመኖርና ቤተሰብ ለመመስረት ውድነቱ የማይቀመስ ሆኗል። የምርጫ ዘመቻዎች በምን መልኩ ነው ወጣት መራጮችን ሊደርሱ የሚችሉት? የጀንዚ መራጮችን በስልክ ባንክ አሊያም በስልክ ጥሪ ለማግኘት አይቻልም። የዚህ ምክንያቱ የተሳሳተ ጥሪን የሚገድቡ መተግበሪያዎችን ስለሚጠቀሙ አሊያም የማያውቁትን ቁጥር ስለማያነሱ ነው። የማህበራዊ ሚዲያ ትውልዶች ነን። የምንፈልገው ሁሉ በማህበራዊ መገናኛዎች ላይ አለ። ዜናዎችንም የምናገኘው ከማህበራዊ መገናኛዎች ነው። ዲሞክራቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሃሪሲዝን በቀደመው ሐሳብ ይስማማል። በዋነኛነት ለወጣቶች ዋና የዜና መተግበሪያ ቲክቶክ ነው ላለው ያ የኔ ዋና መድረክ ነው። አቀራረቡ ከወጣቶች ጋር የሚዋሃድ ስለሆን ይመስለኛል። በቲክቶክ ላይ የሚታዩ አብዛኞቹ የዜና ጨረፍታዎች ከ30 እስከ 60 ሰከንድ ርዝመት አላቸው። በሌላው ገጽ በሄርዶን ቨርጂኒያ የካማላ ሃሪስ ደጋፊ የሆነችው ካሜላ አልፎንዞ ሜዛ ሰዎች ለጨዋ ድምፅ እንዲሰጡ ለማበረታታት ከቤት ቤት በመሄድ ትቀሰቅሳለች። ሁልጊዜ በሩን የሚከፍቱ ሰዎች አይገኙም፣ እሷ ግን ትጠብቃለች። ሃሪስ በፕሬዝደንታዊ ውድድር ፕሬዚደንት ጆ ባይደንን መተካታቸው ለወጣት ዴሞክራቶች አበረታሽ ነበር ትላለች። ምክትል ፕሬዝዳንቷ እጩ ከሆኑ በኋላ ከፍተኛ የጉልበትና የጉጉት ለውጥ ተመልክቻለሁ። ካሚላ ከአርባ ሚሊዮን በላይ መራጮችን የያዘው የጄንዚ መራጮች ቡድን በፕሬዝደንታዊ ምርጫ ወቅት ትልቅ ልዩነት እንደሚፈጥር ታምናለች። አስከትለን የምናልፈው የዩናይትድ ስቴትስ ምርጫና የወጣቶች ድምፅን በተመለከተ ወደ ባለሙያዋ ነው። ባለሙያዋ ራሳቸውን ከሚያስተዋውቁበት ይጀምራል። ሳባ ተስፋ ነው የሚባለው። አሜሪካ፣ ሎስ አንጀለስ፣ ካሊፎርኒያ ነው የምቀመጠው። የካሊፎርኒያ ሴት ዩኒቨርሲቲ ሎስ አንጀለስ ደግሞ እንደ መምህር ሆኜ እሰራለሁ። በተጨማሪ ደግሞ ሌላው የኔ ስራ ደግሞ ወይ ደግሞ ኮሚትመንት ምንድን ነው የሚዲያ ኦርጋናይዜሽን ኤርትራን ሳተላይት ቴሌቪዥን የሚባል የናንፕሮፊት የሚዲያ ኦርጋናይዜሽን ከመሰረቱት አንዷ ነኝ። የቦርዱም ፕሬዚደንት ሆኜ ደግሞ አገለግላለሁ። በጣም ነው ማመሰግነው። በድጋሚ ዶክተር ሳባ ስላገኘሁሽ ደስ ብሎኛል። እስቲ መጀመሪያ ወጣት ስለወጣት መራጮች ከምናወራበት እንጀምርና የሀያ ሀያውን እና የአሁኑን የመረጡት ወጣቶች ወይም ለመጀመሪያ ጊዜ የሚመርጡ ወጣቶች ያላቸውን ሚና እንዴት ታይዋለሽ? ከአስራ ስምንት እስከ ሰላሳ አራት ዕድሜ ያሉት ጄንዚ የሚባሉት ማለት ነው። ወጣቶቹ አብዛኞቹ በዚህ አመት አይ ቲንክ ወደ ስምንት ሚሊዮን አዲስ መራጮች ማለት ለመጀመሪያ ጊዜ ምርጫ ላይ የሚሳተፉ ወጣቶች የሚሳተፉበት ምርጫ ነው የሚሆን ያለው። ይሄ የ2024 ፕሬዚደንታዊ ውድድር ማለት ነው እና በጠቅላላ ደግሞ አርባ አንድ ሚሊዮን የሚሆኑ በዚህ እድሜ ክልል ከአስራ ስምንት እስከ ሰላሳ አራት ባለ እድሜ ክልል ውስጥ ያሉ መራጮች እንዳሉ ነው። እና ይሄ ደግሞ በጣም ትልቅ ቁጥር ነው ማለት ነው። የዚህ አርባ አንድ ሚሊዮን የምንለው ያለናቸው ወጣቶች አድማጮች ትላቅ ሚና ይጫወታሉ ማለት ነው። እነዚህ ወጣቶች በጣም የሚያተኩሩባቸው ነገሮች ምንድን ናቸው? ያ የ የዋጋ ንረት፣ የኢኮኖሚ ሁኔታ ማለት ነው። ቤት መግዛት እችላለሁ ወይ፣ መክራየት እችላለሁ ወይ፣ ትምህርቴ ትምህርት ተምሬ ሙያ ያለበት በሙያ ስራ መስራት እችላለሁ ወይ፣ ይሄ ነው እነሱ ለእነሱ ጄንዚ የሚባሉት ጀኔሬሽን ወደ መውጣቱ ጀኔሬሽን አተኩሮ የሚሰጡት ማለት ነው። ስለዚህ አሁን አብዛኛው ሰው ኮርስ ኢኮኖሚ በጠቅላላ የአሜሪካ አድማጮች መጀመሪያ የሚያሰልፉት ወይ መጀመሪያ የሚጠቅሱት ምንድነው? ኢኮኖሚ ነው የሚሉት ማለት ስለዚህ ጄንዚውም ከአብዛኛው አድማጮች ጋር ተመሳሳይ የሆነ ሀሳብ አላቸው ማለት ነው። በዛ መልኩ ስታዩ ግን እሱም ደግሞ ለሁለት ይከፈላል ማለት ነው። ለሁለት ይከፈላል የጄንዚ ለሁለቱም ፓርቲ ብቻ አይደለም የነሱ አሊጀንስ ወደ ሶስተኛ ወደ አራተኛ ፓርቲውም ይሄዳሉ ማለት ነው። ምክንያቱም ሌላም ኮንሲደሬሽን የሚያምጣው ለምሳሌ አሁን የኮሌጅ ተማሪዎች ይሄ ፎሬን ፖሊሲ የውጭ ጉዳይ ፖሊሲ በጣም በጣም ይመለከተናል ብለው ነው የሚያስቡት። ምክንያቱም እንዳየነው ባለፈው ሁለት ሶስት ወራት አካባቢ ደመንስትሬሽን ሰላማዊ ሰልፍ የፓለስቲኒያን ጉዳይ በተመለከተ ሚድል ስት ውስጥ የሚያጋጥመው ያለው ውጊያን በተመለከተ ቀጣይ የሆነ ሰላማዊ ሰልፍ ያደርጉ ነበር። በሱ ምክንያት ደግሞ ትምህርት ቤቶቹ እነዚህ ዩኒቨርሲቲዎቹ ነውን፣ እንደት ማድረግ አልችሉም። የታሰሩ ከትምህርት ቤት የተባረሩ ነበሩ ማለት ነው። ይሄ ስለዚህ ለነሱ የኢኮኖሚው፣ የኢንፍሌሽኑ፣ የአቦርሽንም ይመጣል። ይሄ በተለይ አሁን ከጀንዚውም ሴቶች ማለት ነው ሴቶች የመውለድ ያሉት ናቸው። በተለይ ጀንዚ እነሱ በጣም እሱ የኛ ጉዳይ ነው ብለው ነው የሚይዙት፣ ማለት ነው። እስቲ ደግሞ ወደ እኛው ክልል እንምጣ። ይህን ስል ምን ማለት ነው? ኢትዮጵያውያን እና ትውልድ ኢትዮጵያውያን እና ትውልድ ኤርትራውያን ወጣቶች በዚህ ያው ጄንዚ የሚባለው ቡድን ውስጥም እንደ አሜሪካዊ፣ እንደ ስደተኛ ቤተሰብም ሆኖ ይመርጣሉ የመጀመሪያ ሁለተኛ ምርጫቸውም የሚሆኑም አሉና እንዴት ነው በቂ የሆነ የፖለቲካ ግንዛቤ ያላቸው ወይ ብለሽ ታስብ ያለሽ ወይ በቂ የሆነ የፖለቲካ ምህዳርና ውይይት ሳለ ብለሽ ታስብ ያለሽ ወይ? በማህበረሰብ ውስጥም ከቤተሰቦቻቸውም ጋር በጣም ይሄ በጣም ጥሩ ጥያቄ ነው። ይገርምሻል እኔ አሁን ተማሪዎች የራሱ አንደር ግራጁዌት ናቸው እዚህ ኮሌጅ የማስተምርበት ዩኒቨርሲቲ ማለት ነው ትመርጣላችሁ ወይ ምናምን እላችኋለሁ ምርጫ እንዴት ነው አዩ ጋይስ ሬዲ ልትመርጡ ነው ወይ ምናምን ስ ኖት ኢቨን ስና ቢግ ዲል ለነሱ ማድመጥ ምናምን። አሁን ኢትዮጵያዊ ኤርትራዊ ቤተሰቦች ተስፋ ያደርጋለው ይህንን በጣም አገራችን ያላገኘነው መብት ነው ብለው እንደሚነግሯቸው ነው የምገምተው። እኔ እንደሱ ስለማድረግ ማለት ነው ተማሪዎችን ሳይቀር ነው ታደምጣላቸው ወይ ብዬ ጠይቀው ማለት ነው ያ ይሄ የማድመጥ የሚለውን ግንዛቤ አሁን አሜሪካውያኖች ላይ ራሱ ብዙ አላየሁትም፣ በጣም በሚገርምሽ ሁኔታ ማለት ነው። ስለዚህ ሁልጊዜ አስባለሁ ማለት ነው፣ እንዴት ነው የሚሆነው ማለት ነው። ይሄ ኢትዮጵያን ኤርትራያን ሆን ኮሚኒቲ ንጀነራል፣ ወይ ደግሞ ኢሚግራንት ኮሚኒቲ ንጀነራል፣ በተለይ ከአፍሪካ ከተለያየ ቦታ የምንመጣው ሰዎች እስፔሻሊ፣ የመምረጥና የመመረጥ እድል ያላገኘ ለመጀመሪያ ጊዜ አብዛኛው የኢሚግራንት ኮሚኒቲ ከኔም ጀምረሽ ማለት ነው ለመጀመሪያ ጊዜ መምረጥ የቻል ነው አሜሪካ ከመጣን በኋላ ነው። አሜሪካዊ ዜግነት ካገኘን በኋላ ነው። ስለዚህ ይህንን መብት ሴክሬድ ነው በጣም ትልቅ እድል ብዬ ነው የማስበው ማለት ነው። እና አብዛኛው ግን ወላ አሜሪካኖቹ ልጆቹ፣ ወጣቶች ላይ ስለማላ ይገርመኛል ማለት ነው። እንዴ እነግራችኋለሁ። እንዴት መሰላችሁ? ይሄ ያው በተለያየ ሀገር የሚመጡ ሰዎች ስደተኞች እዚህ አሜሪካ ሆነው አሜሪካ ዜግነት ሲያገኙ ተቀዳድመን ተቀዳድመን መቼ ነው የምናደምጠው ብለን ነው እኛ ምንጠብቀውና ይህንን እንደ ቀላላ ትዩት ብዬ ብዙ ጊዜ እመክራቸዋለሁ ተማሪዎቼን ማለት ነው። የፖለቲካ ሳይንስ ባለሙያን ዶክተር ሳባ ተስፋ ዮሐንስን እናመሰግናለን። ለዕለቱ የያዝነው መስተናዶ እዚህ ላይ ተጠናቋል። ሳስተናግዳችሁ የቆየሁት ሂደን ገረመው ነበርኩ። ኤልያስ አስማረ ዝግጅቱን በማቀናበር አብሮ ነበር። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሳምንት ግጭት አፈታትና ወጣቶች በሚል ርዕስ እንጠብቃችኋለን። ጤና ስጥልን።